ቀጣዩ ሳምንታዊው ዝግጅታችን ግብርና ነው። ዛሬ ግብርና ወደ ጋምቤላ ይወስደናል። በቅርቡ ወደዚያው ተጉዞ የነበረው ሪፖርተራችን ግርማይ ገብሩ በገጠር አካባቢዎች ያለው የመንደር ምስረታ እንቅስቃሴ ምን እንደሚመስል ነዋሪዎቹን እያነጋገረ የላከው ዘገባ ነው። እዚህ በጎግ ወረዳ ጎግ ዲፓች የሚባል አዲስ መንደር ውስጥ ነው ያለ። ነው ከየት አካባቢ ነው ወደዚህ መንደር የተሰባሰባችሁት? እነዚህ አሁን እዚህ የሚኖሩት ከእያንዳንዱ ፍኝ ደሞ ሆነ ከየትም ሆነ እያንን ከየቀበሌ በነበሩበት ቦታ ነው ተሰማርተን አንድ ላይ ምንኖረው። በራሳቸው ፍቃድ ነው የመጡት። ድፓችን በቀበሌዎች ናቸው አንድ ላይ እዚህ አንድ ሰፈር በራሳቸው ፍላጎት ወደዳችሁት እዚህ በአንድ ተሰባስባችሁ በመንደር በመኖራችሁ ይመቻል? ዶቶጋል በጣም ነው ደስ የሚለን አንድ ላይ ስንኖር እንደዚህ ተመችቶናል። ጥቅሙ ምንድን ነው? በፔሮት ጎር በፔርፒ በፔሮት ለትምህርት ቤት እና ለውሃ ለሆስፒታል፣ በመድኒት ባለበት ቦታ ይሄ ከተማ ላለን ምንም የምንፈልገው ነገር በጣም ደስ ይለናል። አሁን እንደማየው ትምህርት ቤት አለ ይሄ ትምህርት ቤት ነው። ጤና ጣቢያም አለ። ንጹህ የመጠጥ ውሃ አለ።

በጣም እዚህ ጋ አሁን የሚቸግረን ራብ ነው። ለምንድነው ራብ ነው ያልኩ፣ እርሻም ገና አልጀመርንም። በቃ የሚመጣልን አስፈጭተን ምናምን እስከዚህ ድረስ። እሷ ስታልቅ ደግሞ ገና ከዚህ ወደዛ ምነው የምንለፋ። እርሻ ብንጀምር ኖሮ ከእርሻ ምንትን እያደረግን የምንሰራው ስለዚህ የምግብ እጥረት ችግር ነው ያለው። አንድ ሰው በዚሁ መንደር ከእናንተ ጋር አልኖርም ወደ ነበርኩበት መልሱኝ ቢል ይፈቀድለታል? መንደ አፖጌ እየ ረ ገ ነው ዋ ቤ ማርቀኝ ቤደ ነ በኝ ዋ ዋኔ ለምንድነው የሚመለሰው? እዚህ ጥሩ ኑሮ እየኖረ ከሆነ የማይከፋው ከሆነ ለምን ይመለሳል? ከኛ ጋር ነው የሚቀመጠው። አዎ፣ ስማ ገባኝ። ግን በፍቃዱ ከመጣ አሁን ደግሞ እኔ አልፈልግም ተመልሼ ማለት ዘላኝ ሁኜ መኖር ነው ፈልገው በኪ አይሄድም። አይሄድም በሙሉ ፈቃደኝነትማ አይሄድም። አንፈቅድም። ለምንድነው የማይፈቀድለት? ቤት ማን ወፔን ቤት ወቀንጀን ግን አገ ፔሬት ያር በንጎቶ እሄዳለሁ የሚልበት ምክንያት ስለሌለ መከለ ምክንያትም ሊያቀርብ ስለማይችል አንድ እስከመጣ ድረስ መቀመጥ አለበት። አይሄድም። የነዋሪዎቹ ቁጥር ይታወቃል። ምን ያህል ይሆናሉ? ቆንጂ ወርማ ማን ካ ቋኒ ካንጂ ሞ ዲፕ ደግ ፒር ቢካ ብሪዮ ሶስት መቶ ስምንት ሰው። በጣም ነው ማመሰግነው። እዝጋቤ ስትልኝ ይነፖዋ እኔ ማመሰግናለሁ። አሁን ያለነው ደግሞ አብቦ ወረዳ ውስጥ ተኚ የገጠር ቀበሌ ውስጥ ነው ያለነው መንደሩ ነው ተኝ የሚባለው። እሳቸው ማን ሚባሉ የሚባሉት ስማቸው ኪሎ አበላ አቡኒ። ስንት ሰው ይኖራል? በግምት ስንት ሰው ይሆናል? ሁለት መቶ አርባ አራት ከየት አካባቢ ነው የመጣችሁት? አራት አሁን አንድ ላይ የሆነ አራት መንደር በለው አሁን ወደ አንድ መንደር ለምንድን ነው እንደዚህ የተሰባሰባችሁት ግን ኣብ ኮማ ኮኑ ውን ነቅሩ በረ ውን ውክያቶ መንግስት ብኩል ያደርገን ነገር እናንተ እንደዚህ ከምኖራቸው አንድ ላይ ብቀመጥ ይሻላለን። ከዛ ደሞ ንሱ እንደዚህ ደስ ብሎኛል። አንድ ላይ መኖር ያስፈልጋል። መንገድ ዳር ስለሆነ ዶሮኛ ያለበት ቦታ ደሞ መኪና አትገባም። አሁን እዚ ጋ አሁን አንድ ሰው ብታሞን፣ አንድ መኪና መጥቶ ይወስዳል ከዚህ

አቸል ኮ ካለች ነው ከማጫ ድወረ ደከ ነው አንዱ ተሰራ ሁለት ነው ተሰራ አንዱ ተሰርቷና አንዱ ደሞ ገና እየሰሩ ነው፣ አላለቅም። ግን እየጠይቁ ሶስት ነበር ሊፈልጉ ከታች ጀምሮ አንድ እዚህ ማለት አንድ። በዚሁ መንደር ውስጥ አብራችሁ ተሰባስባችሁ መኖር ከጀመራችሁ ወዲህ ነው የተለያዩ እንስሳት እያየሁኝ ነው ማፍራት የጀመራችሁት እዚሁ ከመጣችሁ በኋላ ነው።

ከኛረ ቸል መናኝ ወለ አስራ ሰባት ዶሮ አለው አንድ ፍየል ብቻ ናለው። ከዛ ወልዷል አንዱ አለው። አሁን እዚህ አካባቢ ዋናው የሚያጋጥማቸው ችግር ምንድነው? ኖረበት ቦታ ዝናብ እያመጣሉ ነው። አሁን መንግስት ደሞ ይሰጣል። አንድ ወር መጥቶ አንድ ለእርሳቸው አሁን ይህል ይሰጣል ሀያ ኪሎ ሀያ ኪሎ እና ያንሳላው አይበቃም እኮ ዋናው ማለት እኛ ተየቁ አያ ኪሎ ለእኛ አይሆንም። አያ ኪሎ ደግሞ ለአንድ ሰው ነው፣ ለአንድ ሰው ሚስት አያ ኪሎ ለእኛ አይበቃም። ላይበቃ ከዛ ብጨመሩ ለኝ ጥሩ ነበር ምግቡ እኛ ደግሞ እያለን ቦታ እርሻለን ምናምን አለን። ከዛ ወደዚህ መጣን ነው

በፊት እኛ የኖርንበት ቦታ በጣም አስቸጋሪ ነበር። የታሙ ሰው አለ። አሁን እኛ ከመተ እዚህ አሁን የለም፣ የታሙ ሰው የለም። ስለዚህ እንደዚህ መንደር መሰባሰቡ አንድ ላይ መሆኑ ጥሩ ነው ማለት ነው። ችኝ በጎዳኝ ሜት ዳጅባ እኛ እንደበጣም ስለዚህኛ በጣም ጥሩ ነው። አድማጮቻችን በጋምቤላ በፍላጎታቸው ከትውልድ ስፍራቸው የተፈናቀሉ ሰዎች እንዳሉም ዘገባዎች ይደርሰናል። ወደፊት ስለ እነሱ ደግሞ እንዘግባለን።